የህወሓት አማጽያን ወደ አዲስ አበባ ለመግባትም ሆነ የጅቡቲን መስመር ለመያዝ የሚያደርጉትን እንቅስቃሴ አጥብቀው እንደሚቃወሙ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን የኢትዮጵያ ጉብኝታቸውን አጠናቀው ከትናንት በስቲያ ሲመለሱ ለጋዜጠኞች መግለጫ ሰጥተዋል። አምባሳደር ፌልትማን ኢትዮጵያ ውስጥ የነበራቸውን የሁለት ቆይታ ቀናት ቆይታ አስመልክቶ ሲናገሩ በሁለቱ ወገኖች በህወሓትና በኢትዮጵያ መንግሥት መካከል ውይይት ለመጀመር የሚቻልበት ዲፕሎማሲያዊ ጥረቱ እንዲሳካ ለማድረግ የሚቻልበት ጭላንጭል ማየታቸውን ጠቁመው፣ በምድር ላይ ያለው ሁኔታ ግን ብዙ ፈተናዎችንና እክሎችን ሊፈጥር እንደሚችል ስጋታቸውን ገልጸዋል። የአምባሳደር ፌልትማንን መግለጫ እየተከታተለችው ስመኝሽ የቆየ ተከታዩን አጠናቅራለች። በኢትዮጵያ በነበራቸው የሁለት ቀን ቆይታ ከመንግስት ተወካዮችና ከህወሀት አመራሮች ጋር በተናጠል ንግግር ማድረጋቸውን የገለጹት አምባሳደር ፌልትማን ሁለቱም የጦርነቱ ተሳታፊ ወገኖች ወደ ድርድር ለመምጣት ፍላጎት ማሳየታቸውን ቢገልጹም የሀገሪቱን መረጋጋትና አንድነት እየተፈታተነ ነው ያሉት ጦርነት እየቀጠለ ያለበት ፍጥነት ግን እንዳሳሰባቸው ተናግረዋል። ፌልትማን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እሁድ ዕለት በነበራቸው ቆይታ ጠቅላይ ሚኒስትሩ ዋና አላማቸው የህወሀት አማጽያንን ከተቆጣጠሯቸው የአማራና የአፋር ክልሎች በማስወጣት ወደ ትግራይ መመለስ መሆኑን እንደነገሯቸውና ይህንን አላማም እንደሚጋሩት ተናግረዋል። ፌልትማን አክለው በተመሳሳይ ከህወሀት አመራሮች ጋር በነበራቸው ግንኙነት ቅድሚያ የሚሰጡት የኢትዮጵያ መንግስት ከሐምሌ ጀምሮ በትግራይ ላይ የጣለውን የሰብአዊ እርዳታ አቀባን ማስቆም መሆኑን እንደነገሯቸውና ይህንንም አላማ እንደሚጋሩ ገልጸው ሁለቱም ዓላማዎች መሳካት የሚችሉት ግን በፖለቲካዊ መግባባት ብቻ መሆኑን አመልክተዋል። እንዳለመታደል ሆኖ ሁለቱም ወገኖች ዓላማቸውን ለወታደራዊ ኃይል ነው ለማሳካት እየሞከሩ የሚገኙት። ሁለቱም ወገኖች ደግሞ ለማሸነፍ ጫፍ ላይ ደርሰናል ብለው ያምናሉ። ለአንድ ዓመት ከተካሄደ ውጊያና በመቶ ሺህና በሺዎች የሚቆጠሩ ሰዎች ለሞትና ለመፈናቀል ከተዳረጉ በኋላ ግን ወታደራዊ መፍትሄ እንደማይገኝ ግልጽ ሊሆን ይገባል። ፌልትማን ከጋዜጠኞች በቀረበላቸው ጥያቄ ከጠቅላይ ሚኒስትር አብይ ጋር በነበራቸው ውይይት ወቅት ጠቅላይ ሚኒስትሩ ወደ ጦር ግንባር የመዝመት ፍላጎታቸውን ገልጸውላቸው እንደነበርና እርሳቸው ለማስቆም ሞክረው እንደነበር ለተጠየቁት ጥያቄ ሲመልሱ ጠቅላይ ሚኒስትሩ የሕወሓትን ኃይል ወደ ትግራይ መመለስ እንደሚችሉ እንደሚያምኑ እንደነገሯቸው ጠቅሰዋል። እሳቸው ግን ይህንን መተማመን እንደማይቀበሉት ማስረዳታቸውንም ተናግረዋል። እውነት ቢሆንም እንኳን ጦርነቱ በኢትዮጵያ መረጋጋት፣ በንጹሐን ሰዎች፣ በኢትዮጵያኖች ክብር ላይ የሚያስከፍለው ዋጋ ከፍተኛ መሆኑንና የህዋት አማጽያንን በወታደራዊ ኃይል ወደ ትግራይ እንዲመለሱ የማድረግ ዓላማቸውን በአፍሪካ ህብረት፣ በጎረቤቶቻቸውና በዓለም አቀፍ ማኅበረሰብ ድጋፍ በዲፕሎማሲው መንገድ ማሳካት እንደሚችሉ ልነግራቸው ሞክሬያለሁ። የህወሀት አማጽያን ወደ ሚሌ በመግፋት ወደ ጅቡቲ የሚወስደውን መንገድ ለመቆጣጠር ያደረጉት ጥረት በብሔራዊ መከላከያ አባላትና አጋሮቻቸው መደናቀፉን የተናገሩት አምባሳደር ፌልትማን በሌላ በኩል ህወሀት ወደ አዲስ አበባ በሚወስደው መንገድ ግን ወደፊት መግፋታቸውን የሚገልጽ መረጃ እንደደረሳቸው በመግለጽ ይሄ ሁኔታ በእጅጉ አሳስቦናል ብለዋል። ሁኔታው በብዙ ምክንያት ያሳስበናል። ወታደራዊ ግጭቱ እየሰፋ በመጣ ቁጥር በጦርነት የሚጎዱ ሰዎች ቁጥርም እንዲሁ እየጨመረ መሄዱ ያሳስበናል። የህዋት አማጽያን ወደ አዲስ አበባ በቀረቡ ቁጥርም ከድርድሩ እናገኛለን ብለው የሚጠብቁት ፍላጎት እየጨመረ ሊሄድ ይችላል። አንድ በግልጽ ማስቀመጥ የምፈልገው ነገር የህዋት አማጽያን ወደ ጅቡቲ የሚወስደውን መንገድ ለመቆጣጠርም ሆነ አዲስ አበባ ለመግባት የሚያደርጉትን ማስፈራራት አጥብቀን እንቃውማለን። በስልክ አማካኝነት በተካሄደው ጋዜጣዊ መግለጫ የዩናይትድ ስቴትስ የመጀመሪያውም የመጨረሻውም አላማ ኢትዮጵያ ውስጥ እየተካሄደ ያለውን ግጭት ለመፍታት ዲፕሎማቲክ ድጋፍ መስጠት መሆኑን አበክረው የተናገሩት ፌልትማን ለአንድ ወገን ድጋፍ እንዳለን ተደርጎ የሚናፈሰው ወሬ ሀሰት ነው ሲሉ አጣጥለውታል። ዊ ሃቭ ኖ ኢንቴንሽን ኦቭ ኤኒ ኢንጌጅመንት ኤክሴፕት ዲፕሎማቲክ ኢንጌጅመንት ፖለቲካዊ ሂደቱን ለማበረታታት የሚደረገውን ዓለም አቀፍ ጥረት ወክለን ከምናደርገው ዲፕሎማሲያዊ ጥረት ውጪ ሌላ ምንም አላማ የለንም። ይህን ለማድረግ የሚጠፋ ጊዜ እንደሌለ የኢትዮጵያ ጎረቤቶች፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና መላው ዓለም አቀፉ ማህበረሰብ ይስማማበታል። ፌልትማን አክለው የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን በኢትዮጵያ ያለውን ግጭት ለማብረድ ትልቅ ኃላፊነት እንዳለባቸው በመግለጽ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ባለፉት አስርተ ዓመታት የአሜሪካ ዜግነት ያላቸው ትውልድ ኢትዮጵያውያን በኢትዮጵያ የስርዓት መሻሻል እንዲመጣና ኢትዮጵያኖች የሰባዊ መብታቸውና ነጻነታቸው ተከብረው በክብር እንዲኖሩ በመጠበቅ ረገድ ትልቅ ሚና ሲጫወቱ ቆይተዋል። አሁንም ይህንን ጦርነት የማነሳሳትና የማባባስ ሁኔታ እንዲቆም በተመሳሳይ ሁኔታ ኃላፊነታቸውን የመወጫ ጊዜው ነው። ወደ ትግራይ የሚደረገው የሰብአዊ እርዳታ በተወሰነ ሁኔታ መሻሻል ማሳየቱን የጠቆሙት ፌልትማን ከሐምሌ ጀምሮ ወደ ትግራይ መድረስ ከነበረበት የሰብአዊ እርዳታ የደረሰው አስራ ሁለት ከመቶ ብቻ በመሆኑ መሻሻሉ እንደሚቀጥልና እርዳታ እየሰፋ እንደሚሄድ እምነት እንዳላቸው ተናግረዋል። ህወሀት በተቆጣጠራቸው የአፋርና አማራ ክልሎችም እንዲሁ እርዳታ የሚያስፈልጋቸው በርካታ ንጹሀን ዜጎች እንዳሉ ሊሰመርበት እንደሚገባ የገለጹት ፌልትማን ዋና ዓላማው ጦር ነት እየተካሄደ ባለባቸው አካባቢዎች ሁሉ እርዳታ እንዲደርስ ማድረግ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ